ኢትዮጵያ የተለያዩ ክፍሎች ሰብአዊ መብቶችን ለማስከበር የሰሩና ውጤት ያስገኙ ሰዎች እውቅናና ሽልማት ተሰጥቷቸዋል። የኢትዮጵያ ሰብአዊ መብቶች ተሟጋች የተሰኘ ድርጅት በገጠሩ የሀገሪቱ ክፍል ከመገናኛ ብዙሃን እይታ ውጪ ሆነው ለከፍተኛ የመብት ጥሰት ያገለገሉ ሰዎችን መብት ለማስከበር ውጤታማ ትግል አከናውነዋል ያሏቸውን ነው የሸለመው። መለስካቸው አመሀ ዝርዝሩን ይነግረናል። የማዕከሉ መስራችና ዲሬክተር አቶ ያሬድ ኃይለ ማርያም ድርጅቱ ባለፈው አንድ ዓመት አያሌ ስራዎች እንዳከናወኑ አስታውሰው በዕለቱ ቅድሚያ ትኩረት የተሰጠውን ቁም ነገር አመላክተዋል። አንደኛ ባለፈው አንድ ዓመት ውስጥ ለሰብአዊ መብት ሲታገሉ የነበሩ ብዙ ተመልካች የሌላቸው፣ ግን ብዙ ስራ ሲሰሩ ለቆዩ ሰዎች ሽልማት እንሰጣለን። ሁለተኛ ደግሞ የተለያዩ የአገሪቷ ክልል ለመጡ ሴት የሰብአዊ መብት ተሟጋቾች አብዛኛዎቹ የአካል ጉዳተኞችም ጭምር ናቸው። ለነሱ ደግሞ አንዳንድ ላፕቶፕ በዲፌን ዲፌንደር ድጋፍ ለነዛ ሴት የሰብአዊ መብት ተሟጋቾች ላፕቶፕ እናበረክታለን። ሽልማትና የእውቅና የምስክር ወረቀት የተሰጣቸው ወይዘሮ በላይነ ሲሳይ ከጎንደር አካል ጉዳተኛ በመሆናቸው ብቻ የትምህርት ዕድል የተነፈጋቸውን ሕፃናት ከተለያዩ ድርጅቶች ጋር በመተባበር እንዲማሩ ያስቻሉ መምህርት እሳቸው ራሳቸውም ማየት የተሳናቸው ናቸው። ወይዘሮ አትክልት ጃንካ በሴቶችና ሕፃናት ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶችን በመቃወምና ህብረተሰቡን በማስገንዘብ ከሲዳማ ክልል እንዲሁም በደቡብ ኦሞ ሚንጊ በተሰኘ ጎጂ ልማዳዊ ድርጊት ምክንያት የሚገደሉ ሕፃናትን በመታደግና ልማዱን ኅብረተሰቡ ተጠይፎ እንዲተወው ላደረጉት ውጤታማ ትግል አቶ ላሌ ላቦኮ ናቸው። በሥነ ሥርዓቱ ላይ በመገኘት ሽልማቶቹን ያበረከቱት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ ለሰብአዊ መብቶች መከበር የሚታገሉ ሰዎችም ሆኑ ድርጅቶች ትኩረት ሊሰጧቸው ይገባሉ ያሏቸውን አውስተዋል። ይህንን ስራ ስንሰራ ሁል ጊዜም በጣም መርሳት የሌለብን ነገር አሁን እዚህ ተቋም ላይ ይህ ስለተደረገ ደስ ብሎኛል። ለሌሎቻችሁም ሁልጊዜ በስራችሁ ውስጥ መርሳት የሌለብን ነገር በተለይ የአካል ጉዳተኞችን በተለይም ለመብት ጥሰት ተጋላጭ የሆኑ የሕብረተሰብ ክፍሎችን አለመርሳት ነው። የሰብአዊ መብት ስራ አንዱ ትልቁ ስራ የሰብአዊ መብት ጥሰት ተጋላጭ የሆኑ ሰዎችን አለመርሳት፣ ትኩረት መስጠትና ማሳተፍ፣ ለነሱ መብትም ከነሱ ጋር አብሮ መቆም ማለት ስለሆነ ለዚህ ጉዳይ የበለጠ ትኩረት መስጠት ነው። ዶክተር ዳንኤል በቀለ በዚሁ ንግግራቸው በተለይ በኢትዮጵያ በሰብአዊ መብቶች አያያዝ ረገድ አዲስ አዝማሚያ እንደሚታይም ጠቁመዋል። በተለይ አሁን ከተወሰነ ጊዜ ወዲህ ከሃይማኖት ጋር በተያያዘ ከብሔር ጋር በተያያዘ በሕብረተሰባችን ውስጥ ትልቅ ችግር እየሆነ እንደመጣ እንመለከተዋለን። በጣም በብዙ መልኩ የሚገለጽ ችግር ነው። ጾታን መሰረት ያደረገ መድሎ እና መገለል ረጅም ጊዜ የኖረ ዓለም አቀፋዊ ችግር ነው። ነገር ግን ኢትዮጵያ ውስጥ ደግሞ ከቅርብ ጊዜ ወዲህ ደግሞ ይህ መድሎ እና መገለል በሌሎች በሌሎች መንገዶችም መገለጡ ይበልጥ ጨምሯል። ድሮም አልነበረም ማለት አይደለም። አሁን ግን በጣም የጨመረ መሆኑን የሚያሳዩ ምልክቶች አሉ። አንዳንድ ቦታ ደግሞ ለአመፅ የተከላቀለው ግጭት ምክንያት እየሆነ ለሞትም፣ ለመፈናቀልም፣ ለንብረት መውደምም ለሀገር ጎዳትም ከባድ ምክንያት እየሆነ ነው እና በተለይ በተለይ የሰብአዊ መብት ተሟጋቾች ልዩ ልዩ ተልእኮ እና ልዩ ሚና አላቸው። ፖለቲካ ዘርፍ ውስጥ ያሉ ሰዎች ምናልባት ይህንን ጉዳይ የሚመለከቱበት የተለየ መነጽር ሊኖራቸው ይሆናል ይሆናል በሰብአዊ መብት ስራ ውስጥ ያላችሁ ሰዎች ግን ይህንን ጉዳይ የምትመለከቱበት መነጽር ሰብአዊ መብት መሆን አለበት። የሰብአዊ መብት መርሆ እና መነሻው ደግሞ የሰዎች ሁሉ እኩልነት ነው። የሰዎች ሁሉ እኩልነትና የሰዎች ሁሉ ክቡርነት ነው። የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል ከዚህም በተጨማሪ ለተለያዩ የሰብአዊ መብት ተሟጋቾች በሚሰጧቸው ስልጠናዎች ከሚካፈሉት ለጥቂቶቹ የኮምፒውተር ሽልማትም ሰጥቷል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ Аллах